እንደምናመሻችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። መስታወት እንኳን ደህና መጣሽ! ሰሞኑን አልነበርሽም። አድማጮች እንዴታ፣ እንደምናመሻችሁ። በዛሬው የጋቢና ጉዟችን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ሶስቱ ሌሎች የፖለቲካ ፓርቲዎች ኢህአዴግን የሚመሩት ማለት ነው በጋራ ዛሬ በሰጡት መግለጫ በኢትዮጵያ የሚገኙ የፖለቲካ እስረኞች እንዲፈቱና ማዕከላዊ እስር ቤትም እንዲዘጋ መወሰናቸው ተዘግቧል። በሌላ በኩል ውሳኔው ጥሩ ቢሆንም ሁሉም የፖለቲካ እስረኞች በመፍታት በአስቸኳይ ተግባራዊ ሊደረግ ይገባል የሚሉም አለው። ሁሉንም ካላካተተ አሁንም ጎደሎ ስለሆነ ስራ የማታለል ተግባር ነው የሚሆነው ማለት ነው። ሁለት ጊዜ ታስሮ የተፈታው የኢንተርኔት ጸሐፊ በፈቃዱ ኃይሉን ነበር የሰማችሁት። መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ካሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰብአዊ ድርጅቶች በዚች ላይ የተፈጸሙ ቃኔዎች ናቸው እንጂ የቤቱ ጉዳይ አይደለም። የህዝቡ ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነፃነትን፣ ፍትህ ያጣው። ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት። ነው መጀመሪያ የሰማችሁት የነገረ ኢትዮጵያ ጋዜጣ አዘጋጅ ጌታቸው ሽፈራውን ሲሆን ተከትሎ ደግሞ የዩኒቨርሲቲ መምህሩና የኢንተርኔት አምደኛው ስዩም ተሾመን ነበር። ኢንተርኔት ተሰሮች ማከላይ ብቻ አይደለም፣ ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። አቶ ፍስሀ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኚ ናቸው። ሁሉንም በዘገባችን ታገኙታላችሁ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት 19ኛ ወንጀል ችሎት በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲና ና በአቃቤ መካከል ባለው ክርክር ጉዳይ ብይን ለመስጠት ቀጠሮ ይዟል። ዝርዝራለን። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል። ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከሀያ እስከ ሀያ አምስት በመቶው ለመቀነስ ነው እቅዳችን። አቶ ፋሲካ ጌታነህ የቀረበውን ጥሪ ለማብራራት ይዘናቸዋል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዜናዎች ተመልሰን መጥተናል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትላንት ረቡዕ በሰጡት ጋዜጣዊ መግለጫ የዲሞክራሲያዊ ምህዳሩን ለሁሉም ሰፊ ለማድረግ ባሉት ጥረቶች ምክንያት የፖለቲካ እስረኞች እንደሚፈቱ አስታውቀዋል። ኢትዮጵያ ተቃዋሚዎችን በማፈንና በማዕከላዊ እስር ቤት በማስገባት ማሰቃየትን ጀምሮ በሰብአዊ መብቶች ረገጣ እንደምትከስ ይታወቃል። መንግስት ዛሬ በሰጠው በዚህ ያልተጠበቀ መግለጫ አቶ ኃይለማርያም እንደተናገሩት ቀደም ሲል ወንጀለኞች ተብለው ፍርድ በመጠባበቅ ላይ የነበሩ እስረኞች ክሳቸው ውድቅ ማድረግ ይሆናል። ማዕከላዊ የተባለው ዘግናኙ የአዲስ አበባው እስር ቤት ወደ ሙዚየም እንደሚለወጥ የተናገሩት አቶ ኃይለማርያም። ክስ የሚጠብቃቸውና ቀድሞውንም ወህኒ የሚገኙ የፖለቲካ እስረኞች እንደሚፈቱም ገልጸዋል። የሰብአዊ መብት ተከራካሪው ሁማን ራይትስ ዎች እስረኞች ላይ ህገወጥ ምርመራ ሰቆቃም ጭምር ይፈጸምበታል ሲል እንደ አውሮፓውያን አቆጣጠር በ2013 መግለጫ ባወጣበት፣ ማዕከላዊ ስንት እስረኞች እንደሚገኙ ግልጽ አይደለም። ሁማን ራይትስ ዎችም ሆነ አምነስቲ ኢንተርናሽናል የኢትዮጵያዊውን መንግስት በጅምላ እስራት ታሳሪዎች ላይ ሰቆቃ በመፈጸም እና በፖለቲካ እስረኞች ላይ ፍትሀዊ ያልሆነ ይዞታ በመፈፀም ይከሱታል። የትላንቱ የዛሬው ይቅርታ የአቶ ኃይለማርያም መግለጫ ይፋ የሆነው ከቅርብ ወራት ወዲህ በኦሮሚያ ና በአማራ ክልሎች የተካሄዱት አያሌ ጸረ መንግስት ተቃውሞችን ተከትሎ መሆኑን ያጤናል። ተቃውሞቹ በመላ ሀገሪቱ በመዛመታቸው መንግስቱ በተቃውሞ ምክንያት እንዲያስነሳ የተገደደውና ለአንድ ወር የዘለቀውን የአስቸኳይ ጊዜ አዋጅ ማውጣቱንም አይዘነጋም። በሌላ ወገን ወደ ኬንያ ነው የምናልፈው። ኬንያ ውስጥ የእስላማዊው አልሻባብ አማጽያን በፖሊሶች ተሽከርካሪ ላይ ዛሬ ረቡ ባደረሱት ጥቃት አምስት መኮንኖች መሞታቸው ተገለጸ። ጥቃቱ በትክክል የተካሄደው ከሶማሊያ ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሰሜናዊ የ ማንደራ ቀበሌ መሆኑም ታውቋል። የሶማሊያው ነውጠኛ ቡድን አልሻባብ ኬንያ ላይ እንደ አውሮፓውያን አቆጣጠር ከ2013 አንስቶ ጥቃት ሲያካሄድ እንደነበር የሚታወስ ነው። በመጨረሻም ወደ ናይጄሪያ እናምራለን። በሰሜናዊ ናይጄሪያ ቦርኖ ክፍለ ሀገር ውስጥ በሚገኝ መስጊድ ዛሬ በደረሰ የአጥፍቶ ጠፊ ፍንዳታ አስር ሰዎች መሞታቸው ተገልጿል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። ጋቢና ቪኦኤ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው እና ጽዮን ግርማ አብረን ከአድማስ ስንሻገርንላችኋለን። ጋቢና ቪኦኤ፣ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ የተለያዩ የፖለቲካ እስረኞችና ሌሎች በእስር ላይ የሚገኙ ግለሰብ እስረኞችን በይቅርታና ክሳቸው ተቋርጦ እንዲፈቱ እንደሚደረግ አራቱ የኢህአዴግ ፓርቲዎች ለሀገር ውስጥ የመንግስት መገናኛ ብዙኃን ዛሬ በሰጡት መግለጫ አስታወቁ። ከሰዓታት በፊት በዚህ በሰጡት የመግለጫው አጭር አጭር ክፍል በማህበራዊ ሚዲያ ላይ በመሰራጨት ላይ ሲሆን ከዚህ መግለጫ ለመረዳት እንደተቻለው በአቃቤ ሕግ ክስ ተመስርቶባቸው በእስር የሚገኙና ፍርደኛ የተለያዩ ፖለቲከኞችና ሌሎች ግለሰቦች ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ መወሰኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸውን ነው። በተጨማሪ ማዕከላዊ የተሰኘው እስር ቤት ተዘግቶ ሙዚየም እንደሚደረግ ተገልጿል። መግለጫው እንደሚለው የህዝቦችንና የወዳጆቻችንን ስጋት እየቀረፍን ጠላቶቻችን የጠላቶቻችንን ከንቱ ምኞት ድባቅ እየመታን ለዚሁ በቅተናል። የውድቀት ለውድቀት የታጨን አይደለንምና ለጊዜው ባጋጠመን ተግዳሮቶች ወደኋላ ብንል እንኳን በአሸናፊነት እንወጣለን ይላል። አያይዞም በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙና የተፈረደባቸው የተለያዩ ፖለቲከኞችም ሆኑ ሌሎች ግለሰቦች የተሻለ ሀገራዊ መግባባት ለመፍጠር እና የዲሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል ይላል የመግለጫው አጭር ክፍል። በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረውና በተለምዶ ማዕከላዊ በመባል የሚታወቀው የምርመራ ማዕከል እንዲዘጋ ተደርጎ ሙዚየምም እንዲሆን ተወስኗል። በምትኩም ዓለም አቀፍ ደረጃ የህዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት መርሃ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ህንፃ ስራ ይጀምራል ይላል። በሌላ በኩል የኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞችን አምኖ ለመፍታት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ ሶስት የኢንተርኔት አምደኞች ነገር ግን ይላሉ፣ ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር በሀገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው የታሰሩ ሰዎች ሊፈቱ ይገባል ብለዋል። በደርግ ብቻ ሳይሆን ከደርግ ሥርዓት በኋላም ላለፉት 26 ዓመታት ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞቹ በዋናነት እርምጃ ሊወሰድበት የሚገባው ግን የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየት ማቆም ነው። ምክንያቱም አሁን እነ ሸዋሮቢትም ሰው እየተሰቃየባቸው ስለሆነ ብለዋል። ሶስቱ ወጣቶች በኢትዮጵያ ሀሳብን በነፃነት የመግለጽ ነጻነትና በዲሞክራሲ ዙሪያ በመጻፍና ሀሳባቸውን በመግለጽ ይታወቃሉ። ሶስቱም ታስረው ተፈተዋል። በእስር ላይ እያሉም ይደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ ሬዲዮ ላይም ቀርበው አስተያየት ሰጥተዋል። የኢንተርኔት አምደኛው በፍቃዱ ኃይሉ የነገረ ኢትዮጵያ ጋዜጣ የቀድሞ ጸሐፊ ጌታቸው ሽፈራው፣ በተለይ በፍርድ ቤት ችሎቶች እየተገኙ እስረኞች ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታዎች ለሌሎች ያሰማሉ። የኢንተርኔት አምደኛው እና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመም በኢትዮጵያ ወቅታዊ የፖለቲካና የእስረኞች ጉዳይ ላይ አስተያየት በመስጠት ይታወቃል ዛሬ አራቱ የኢህአዴግ ድርጅቶች ፕሬዚዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ ማዕከላዊም ይዘጋ ማለታቸውን አዲስ ጅምር ነው በሚል በበጎ ይቀበሉታል ነገር ግን አስከትለው የሚያነሱት መሰረታዊ ጉዳይ አለ በፍቃደ ኃይሉ መጀመሪያ የሚያነሳው የፖለቲካ እስረኞች ሲባል እነማንን ነው የሚል ነው። ወሳኝና አስቸኳይ ሳይድ በሰበስ ምላሽ የሚፈልግ ጉዳይ ነው ይላል። እስካሁን ድረስ መንግስት አላመንም ነበረ። የፖለቲካ እስረኞች አሉ ብሎ አያስብም፣ አያምንም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነት ስለነበረ ማንም ያንን ኢንተርናሽናል ድርጅቶችም፣ ዲፕሎማቲክ ኮሚኒቲውም ይሁን የሀገር ውስጥ ዜጎች ደጋፊዎችም ሳይቀሩ የፖለቲካ እና የሕሊና እስረኞች መኖሯቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ ቃል ሲገባ የትኞቹን ነው በሱ ሊስት ፖለቲከኝነታቸውን ሊቀበልላቸው የቻለው ወይም ስራቸው ከፖለቲካ ጋር የተገናኘ መሆኑን ሊቀበልላቸው የወሰነ የትኞቹን ነው የሚለው አልጠራም። ስለዚህ ሁሉንም ትጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነውም ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ የሚታወቁንም ቢሆን ሁሉንም ካላካተተ አሁንም ጎዶሎ ስለሆነ ስራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት ብዬ ነው የማምነው። የፖለቲካ እስረኞች ሲባል እንግዲህ አሁን የኢህአዴግ ወይም መንግስት ግልጽ አላደረገም። ውሳኔው የፖለቲካ እስረኛ ሲል የትኞቹን የትኞቹን እንደሆነ በግልጽ አልነገረንም። ስለዚህ እነዚህን የማያካትቱ ከሆነ እንደ እስከ ዛሬው የይስሙላ መስትሄ ለማዳፈን የመሞከርና የማታለል ነው ማለት ነው። አቶ በፍቃዱ አያይዞ በኢትዮጵያ እስር ቤት ውስጥ በነጻነት ሃይማኖቶችን በማራመድ በእስልምናም በክርስትናም እምነት ተከታይነታቸው የታሰሩ ተማሪዎች፣ የኦሮሞና የአማራ ተቃውሞ ጊዜ የተሳተፉ በርካታ ሰዎች በእስር ላይ ይገኛሉ። ይህ መፈታት እነሱን ሊያካትት ይገባል። በኢትዮጵያ ምንም አይነት የእስረኞችን ሁኔታ መዝግቦ የሚያስቀምጥ የሰብአዊ መብት ወይም ገለልተኛ የሆነ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ኃላፊነት ወስዶ በሀገሪቱ የተለያዩ እስር ቤቶች ውስጥ የታጎሩ እስረኞችን ለቅሞ ሊፈታ ይገባል ይላል። በሌላ በኩል ጌታቸው ሽፈራው ማዕከላዊ መዘጋትን የሚለውን በተመለከተ አስተያየት ሰጥቶናል። የመጀመሪያው ነገር እስካሁን የለም ስልክ የነበረው የፖለቲካ እስረኞች ለማለታቸው ራሱ አንድ ነገር ነው። እስካሁንም ሰው ሲተዉት የነበረው የጸረ ሽብር አዋጁ ራሱ የፖለቲካ ፓርቲ አባላትን፣ ጋዜጠኞችን፣ የሲቪክ ማህበረሰብ መሪዎችን የሚያጠቃ የፖለቲካ መሳሪያ ነው ነው። ስለዚህ ህጉ በሽብር አዋጁ የታሰሩ ሰዎች በሚሉ የፖለቲካ እስረኞች ናቸው ነው እስካሁን የነበረው። ይሄን ማመናቸው አንድ ነገር ነው። ከዛ ባሻገር ግን አሁን ለምሳሌ ማዕከላዊ መዘጋ የሚባለው ነገር በጣም ጥሩ ነው። በጣም በሶስት ስርአት የስርአቶች መጠቀሜ የነበረ በጣም በርካታ ዜጎች መስዋዕትነት የከፈሉበት ስቃይ ያዩበት እስር ቤት ስለሆነ ሌላ ቀጣይ ቱሪዝም ግን ሊያየው የማይገባ እስር ቤት ነው። ይሄን የምለው ስላየው ሰዎች ስቃይ ሲከፍሉ ስላየው ነው። ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች፣ የሰብአዊ ድርጅቶች በዚች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ፣ የስቃይ ማዕከል ሌላ ሰው ልጅ አለማየቱ አንድ ነገር ሆኖ፣ ነገር ግን በየትም በየፖሊስ ጣዳ ነው አሁን ሳይቀር ነው ስቃይ የሚፈጸመው። ዛሬ እንኳን የምከታተለው የነበረው መዝገብ የተከሰሱ ሰላሳ ስምንት ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮ ቤት የተፈረደባቸው እስረኞች የሚኖሩበት ማረሚያ ቤት ምርመራ ክፍል አድነው እዛ ሲሰቃዩ ነው የነበረው። እና ዋናው ተግባሩ ነው አንድ ነገር ሆኖ ማዕከላዊ የሚባለው ሽካሌ ቤት መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት የመጀመሪያ ነገር። ተሻሚዎቹ እውነቱን ለመናገር ከአሁን ቀደም መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች በሰላማዊ መንገድ ሲታገሉ የነበሩ፣ ከዛም ባሻገር ደግሞ በስርአቱ መገፋት ምክንያት አሁንም የፖለቲካ ትግል ውስጥ የገቡ ሰዎች አሉ። እነሱም በስርአቱ ችግር የታሰሩ ስርአቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው፣ እንዲያውም በዚህ ወቅት በገዥነት ካሉት ሰዎች የተሻለ ለሀገራቸው የሚያስቡ ሰላማዊ እና ቅን ሰዎች ናቸው። መታሰርም ያልነበረባቸው ሰዎች ናቸው። ነገር ግን በአሁኑ ወቅት ያሉበት ቤትራ ስቃይ ስለሆነ መውጣታቸው ለቤተሰባቸው ለራሳቸው ለሀገሪቱም ጠቃሚ ስለሆነ ከአሁን ቀደም ሲጫወበት የነበረ ስለሆነ አሁን ይበል ምክንያታዊ ነው አስፈላጊም ነው። የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ እንዲሁም የኢንተርኔት አምደኛው አቶ ስዩም ተሾመ በበኩሉ እነዚህ እስረኞች የታሰሩት በኢትዮጵያ ውስጥ የሰብአዊ መብት እንዲከበር ለጠየቁ ህዝቦችን ወክለው በመሆኑ ሊፈታ የሚገባው በአጠቃላይ ጥያቄውና የኢትዮጵያ ህዝብ ነው ይላሉ። እሺ፣ በመጀመሪያ አንድ መታየት ያለብን ነገር እነዚህ ሰዎች የፖለቲካ እስረኞች ናቸው። እነዚህ የፖለቲካ እስረኞች ይፈቱ ማለቱ እንደ መልካም መልካም ጅምብር ነው እንደ መልካም ጅምር ሊበረታታ የሚገባ ነገር ነው። ሆኖም ግን መሰመሪያ ያለባቸው አንዳንድ ነገሮች አሉ። እነዚህ ሰዎች የጠየቁት የህዝብ መብት ነጻነትና ተጠቃሚነት ይረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነፃነታቸውን ነው ያንጸባረቁት በይፋ ከዛም አልፎ የህዝብን ጥያቄ ያቀረቡትና እንደ ግለሰብ የነዚህ የፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለሱ የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለሱ የተዳረጉት እና ግለሰቦቹ ምናልባት እስር ቤት ውስጥ ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ፣ የህዝቡ ፖለቲካዊ መብትና ነፃነት ይከበር እያሉ ስለነበረ በጥቅሉ የታሰረው ህዝቡ ነው። የህዝቡን ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነፃነቱን፣ ፍትህ ያጣው ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት። ሁለተኛ መስተመር ያለበት ነገር እነዚህ ሰዎች የተከሰሱት በምንድን ነው ብለን ስንል በጸረ ሽብር ህጉ ነው በሚዲያ አዋጁ ነው እና ከዛ ጋር በተያያዙ አፋኝ ህጎች ነው እና መፈታት ካለበት ህዝቡ ነው መፈታት፣ ሀገሪቱ ነው መፈታት ያለባት ከጨቋኝ አስተዳደር። በዚህም ደግሞ ለዚህ አላማ የሚያገለግሉ የህዝብን መብትና ነጻነት የሚገድቡ ሰብአዊና ፖለቲካዊ መብቶችን የሚገድቡ አዋጆች፣ መመሪያዎች በሙሉ መነሳት አለባቸው። ሁለተኛ ነገር ሌላው ከግምት መግባት ያለበት ነገር ይሄ ይቅርታ የሚደረግላቸው የፖለቲካ እስረኞች ወይም ደግሞ ለውጡ ከፊል መሆን የለበትም። ስር ነቀል ሙሉ የሆነ ለውጥ ነው መሆን ያለበት። መፈታት ካለባቸው ሁሉም የፖለቲካ እስረኞች ናቸው መፈታት ያለባቸው ምክንያቱም ከፊል ከሆነ በዋናነት አሁን በስልጣን ላይ ያለው የፖለቲካ ቡድን አንድ ባህሪ ምንድን ነው? አሁን ያለውን የፖለቲካ ጥያቄ የሕዝቡን ጥያቄ በተወሰነ ለማለዘብ የተወሰኑ ከፊል የሆኑ ለውጦችን በማድረግ ለማለዘብ የሚያደርገው ጥረት አለ። በዚህ ረገድ የተወሰነ የፖለቲካ የተወሰኑ የህብረተሰብ ክፍል ድጋፍ ለማግኘት ሲል አንዳንድ ፖለቲካ እስረኞችን ፈትቶ ሌሎችን በእስር ላይ እንዲቀጥሉ ለማድረግ ጥረት ሊያደርግ ይችላል የሚል ግምት አለኝና ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍሳሀት ተክሌም በዚህ መግለጫ ላይ የሚሉት አላቸው። እንዲሁም ደግሞ ማዕከላዊ የሚባለው በተለምዶ የፌደራል ኢንቨስቲጌሽን ማቆያ እስር ቤት ተዘግቶ ወደ ሚሊዮንነት ይቀየራል የሚለው ዜና አምነስቲ በኩል እንደ ጥሩ ዜና ነው የተቀበልነው። ምናልባትም የዘገየ እርምጃ ነው ብለን የምናስበው ነው። ይህን ለማብራራት አይደል፣ አንደኛ ቶርቸር እንግዲህ ማዕከላዊ ቶርቸር የሚፈጸምበት ቦታ ነበር። በደርግ ዘመንም ኃይለሥላሴ ዘመንም አሁንም፣ እስከ እስካሁን ድረስ ብዙ እስረኞች አሉ። የተለያዩ ታቂ እርምጃዎች ይወሰድባቸው ነበሩ። ስለዚህ ይህ ማዕከላዊ በታሪክ ራሱ ብዙ አይነት ስቃይና ኢትዮጵያ የተገሪ የነበረው ቦታ እስካሁን መቆየት አልነበረበትም። መዘጋቱ እንደ አንድ ነገር የምንወስደው የፖለቲካ ፓርቲ አባላት የሆኑ እስረኞችን እንሰታለን ተብሎ የሰጠውንም ነገር እንደ ጥሩ ዜና ብንወስደውም ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አይደለም። ምክንያቱም እነዚህ ሰዎች መጀመሪያ እንዲሆን መታሰር አልነበረባቸውም። ምክንያቱም በፖለቲካ አቋማቸው፣ በፖለቲካ ተሳትፏቸው ምክንያቱ የታሰሩት ና እስካሁንም መታሰር አልነበረባቸውም። ስለዚህ ይህም የተሰዎች ላይ ኢትዮጵያ እርምጃዎችን የማስተካከል እርምጃዎችን የወሰዱ ሰዎች ለፍርድ እንዲቀርቡም እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ ያል እንዚ ከዚህ በመቀጠል ነገሮች መኖር አለባቸው ብለን እናስባለን። እነዚህም እንግዲህ እስረኞች የታሰሩበት ማዕከላዊ ብቻ አይደለም፣ ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ ኢትዮጵያ ውስጥ የፖለቲካ ገንዘብ ሲሳፈርባቸው የሚቃሉ ሰሰን ባቸው ቦታዎች እነሱ እንዲዘጉ እንፈልጋለን። ሁለተኛ እነዚያን እርምጃዎች የወሰድ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው አጠቃላይ የሲቪለን ፖለቲካ ራይትስ አካባበር ሁኔታ ማስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸውን የመግለጽ መብታቸው የመሳመቸው እንዲከበር እና መንግስትም ያንን ከሞ እንዲያደረግ ወይም ደግሞ አስፈላጊ ሆን ማመቻቸው ሁኔታ እንዲያደረግ እንፈልጋለንና ቀጣይ እርምጃዎች እንዲኖር እንፈልጋለን። የመጀመሪያው እርምጃ ተጀምሯል ብለን እናስባለን። እሱን ይፈጸማል ብለን የኢትዮጵያን የፖለቲካ ሁኔታ በንቃት የሚከታተሉትና የሁማን ራይትስ ዎች የአፍሪካ ቀንድ አጥኚ የሆኑት ፊሊክስ ሆርን በትዊተር ገጻቸው ላይ አሁን ከሰዓታት በፊት ባሰፈሩት መልዕክት የኢትዮጵያ መንግስት ማዕከላዊ ማረሚያ ቤት ለመዝጋትና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊ የመጀመሪያ እርምጃ ነው ይሉና ነገር ግን ብለው ብዙ የሚቀር ነገር አለ። መንግስት ለዓመታት በማዕከላዊ ማረሚያ ቤት ተፈጽሟል ስለሚባሉ ስቃዮች ምርመራ እና ማሰቃየት በጉዳዩ ተጠያቂ ለሆኑ ግለሰቦች በኃላፊነት መጠየቅ አለበት ይላሉ። ነፃና አድሎ የሌለበት ምርመራ ማረጋገጥ፣ የክስ ሂደት ማካሄድ ደግሞ በመላው ሀገሪቱ የሚገኙ የጸጥታ ባለስልጣናቶች የሚፈጽሙ ስቃይ በሀገሪቱ እንደማይፈቀድና ቅጣት እንደሚያስከትል ጠንካራና ወሳኝ መልእክት የሚሰጥ ነው ብለውታል። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ዘገባችን ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ችሎት በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲናና በአቃቤ ሕግ መካከል ባለው ክርክር ላይ ብይን ለመስጠት ቀጠሮ ይዟል። አቃቤ ሕግ በማስረጃነት ዘግይቶ ባቀረባቸው ሲዲዎች የተከሳሽ ጠበቆች ከብይኑ በፊት አስተያየታቸውን እንዲሰጡ ፍርድ ቤቱ ትእዛዝ ሰጥቷል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። ዛሬ ከቀኑ ስምንት ሰዓት ከሩብ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አቃቢ ሕግ በኦፌኮው መሪ በዶክተር መረራ ጉዲናና በሌሎች እንደ መሠረተው ክስ ያስረዱልኛል ያላቸውን የሰው የሰነድና የድምፅ ከምስል ማስረጃዎች ከመረመረ በኋላ ብይን ለመስጠት ለጥር 24 ቀን 2010 ዓ ምት ቀጠሮ ቆርጧል። ፍርድ ቤቱ የዛሬውን ቀጠሮ ቀደም ሲል ማለትም ከአንድ ወር ገደማ በፊት ይዞ የነበረው ብይን ለመስጠት ቢሆንም ጊዜውን ለሌላ አንድ ወር ማራዘም ተገዷል። ይህ ሊሆን የቻለውም አቃቤ ሕግ ከብይኑ በፊት እስከ ቅርብ ቀን ድረስ ለፍርድ ቤት ያላቀረባቸው በሲዲ የተቀረጹ የድምፅ ከምስል ማስረጃዎች እንዲመረመሩለት በመጠየቁ ነው። የዶክተር መረራ ጠበቆች እነዚህ የድምፅ ከምስል ማስረጃዎች እንዲታለፉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎታል። በሌላ በኩል ደግሞ የተከላካይ ጠበቆች የእነዚህ ሲዲዎች ቅጄ አስቀድሞ እንዲደርሳቸው ጠይቀው አቃቢ ሕግ ቢቃወምም ፍርድ ቤቱ መቃወሚያውን ውድቅ አድርጎ የሲዲዎቹ ቅጂ ለተከላካይ ጠበቆች እንዲደርስ ትዕዛዝ ሰጥቷል። ይሁንና የሲዲዎች ቅጂ እስከ ዛሬ ችሎት መሰየም ድረስ እንዳልደረሳቸው ከተከላካይ ጠበቆች አንዱ አቶ ወንድሙ ይብሳ ለፍርድ ቤቱ አቤት ብለዋል። አቃቢ ሕግ ከአንድ ዓመት በፊት የኦፌኮን ሊቀመንበር አቶ መረራ ጉዲናን ጨምሮ ዶክተር ብርሃኑ ነጋን፣ አቶ ጀዋር መሐመድን ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንንና ኦሮሞ ሚዲያ ኔትወርክን በመደበኛ ወንጀል ሕግ ክስ መስርቶባቸው ክሱን ፍርድ ቤቱ ሲመረምረው ቆይቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየውም በሌሉበት እንደሆነ ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። ዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የተታቅቦ ጥሪ አቅርቧል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሪ አገዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊሲና የልዩ ጦር ሁለንተና የአቅም ሊያዳክም ይችላል የሚል ነው። ሰለሞን ክፍሌ የታቁ ጥሪውን ዘመቻ የሚያስተባብረውን አለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አንድ አባል አነጋግሯል። ከመንግስት ባለስልጣንም ምላሽ ለማግኘት ሞክሯል። አቶ ፋሲካ ጌታነህ ጥሪው ካለፈው አርብ ነው የጀመረው። አለም አቀፍ ጥሪ ስትሉ በምን መልክ ነው? በአለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት? በቅድሚያ ስለተሰጠኝ ዕድል ቪኦኤን ላመስግንና ወደ አነሳሁ ጥያቄ ልለፍ። ይህንን በአለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉን። አንደኛው በአለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት የያዟቸው ሚዲያዎች አሉ፣ እነሱን ተጠቅመን ዘመቻውን እናደርጋለን። ከዛም በተጨማሪ እንደሚታወቀው በየአካባቢው እንደዚሁ ኢትዮጵያውያን የሚያስተዳድሯቸው ሎካል ሬዲዮስ የምንላቸው የየአካባቢው ሬዲዮኖች አሉ፣ እነሱንም ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የአለም አቀፍ ግብረ ኃይሉ በየአህጉራቱ እና በየከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን። እና እነዚህ እነዚህ መንገዶች ነው የምንጠቀመው። አቶ ሰለማ ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። በእኛ ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከ ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከሀያ እስከ ሀያ አምስት በመቶው ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው። አቶ ፋሲካ፣ ምን ያህል የውጭ ምንዛሪ ይገባል በየአመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ? እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም ለምሳሌ ከስርዓቱ የሚወጣው ቁጥር እስከ አራት ነጥብ አምስት ቢሊዮን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሀዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ አራት ቢሊዮን ዶላር በአመት ይደርሳል ብለን ነው የምናምነው። እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሬ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሂደው ሀገሮች ብቻ አይደለም ገንዘብ የሚልኩት። በአማካይ ዲሞክራሲያዊ ግን ደግሞ ድሃ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ እናንተን ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት? አመሰግናለሁ በድጋሜ ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ። እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር ህዝብን፣ የሚያፍን ሰብአዊ መብቶችን የሚረግጥ ከዛ በተጨማሪ አሁን አሁንማ የህዝባዊ ንቢተኝነት ስለተቀጣጠለ እና ህዝቡን መብቱን ስለጠየቀ ህጻናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰብአዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው። ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው? ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው አንደኛ የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃሉ ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከአንድ አራት አምስት አመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ ዘጠና ፐርሰንት የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በድሜ በድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከሰላሳ አምስት እስከ አርባ ዘጠኝ ዓመት የሚሆኑት አስራ ስምንት በመቶ ከአስራ ስምንት እስከ ሰላሳ አራት የሚሆኑት ስልሳ አራት በመቶ እንደሆኑ ይሄ ጥናት ያመለክታል ምን ማለት ነው ከአስራ ስምንት እስከ አርባ ዘጠኝ ወይም ደግሞ በወጣትነት በወጣትነትና በጎልማሳነት የዚህን ዘገባ ቀጣይ በነገው ዕለት ይዘን እንመለሳለን። እንዲሁም ከኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጋር በዚሁ ጉዳይ ላይ የተደረገውን ቃለመጠይቅና ምላሽ በነገው ዕለት ይዘን እንመለሳለን። እንግዲህ ለዛሬ እየተሰናበት ናችሁ ነው፣ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኝ በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። የምሽቱ የስርጭት መሐንዲሳችንም እንዲሁ ከኛ ጋር ነበር። እኔ እና ጽዮን ስናስተናግዳችሁ አምሽተናል። እንግዲህ መልካም ምሽት። ጉዟቸው የሰመረ ይሁን። በነገው ጉዞ እንገናኛለን።